ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልና አድማጮች እንደምንላቸው አምሽታችኋል። ማክሰኞ ሚያዝያ 20 2007 ዓ ም ነው። ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፈው ፕሮግራም ጀምሯል። የማስተናገዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በመምራት ላይ ትገኛለች። የዓለም ዋና ዋና ዜና ይቀድማል። እንደምናመሽታችኋል ዜናዎቹን የማሰማችሁ ሰለሞን ክፍሌ ነኝ። በዩናይትድ ስቴትስ ምስራቃዊ ግዛት በሜሪላንድ ቦልቲሞር ከተማ ብሔራዊ ዘቡ ተመድቧል። ምክንያት በፖሊስ ቁጥጥር ስር እያለ በደረሰበት ጉዳት ሳቢያ ከሞተው ጥቁር አሜሪካዊ ፍሬዲ ግሬይ ስርዓተ ቀብር በኋላ የተቀሰቀሰውን ሁከት ለማብቃት ባለሥልጣናት ከያዙ ጥረት ጋር በተያያዘ ነው ተብሏል። የሜሪላንድ ክፍለ ግዛት ዋና አስተዳዳሪ ሌሪ ሆገን በቦልቲሞር የስርዓት እላፊ አዋጅ የደነገጉ ሲሆን የመንግሥት ትምህርት ቤቶች ዛሬ ተዘግተው እንዲውሉም አዘዋል። ሁከቱን ከተማዋ ከደረሱባት ችግሮች ከባዱ ነው ሲሉ የገለጹት ከንቲባዋ ስቴፋኒ ሮሊንግስ ብሌክ በበኩላቸው ለአንድ ሳምንት የሚዘልቅ የምሽት ሰዓት እላፊ ያውጀዋል። የእሳት አደጋ ተከላካዮችም በበርካታ የቦልቲሞር አካባቢዎች የደረሱ ቃጠሎዎችን ለማጥፋት እስከ ዛሬ ማለዳ ድረስ ይታገሉ ታይተዋል። ሁከቱ የተቀሰቀሰው በብዙ መቶች የተቆጠሩ የሁለተኛ ደረጃ ተማሪዎች በሰልፍ ወደ አደባባይ ካመሩና አመፃው ለፖሊስ ቁጥጥር አመቺ እንዳይሆን ለማድረግ ወደ በርካታ መንደሮች ከገቡ በኋላ ነው። ሰልፈኞች ብዛት ያላቸውን መደብሮች መዝብረዋል፣ መኪኖች አቃጥለዋል። በአልማ በታይም ፖሊሶች ላይ ድንጋይ፣ ጠርሙስና ሌሎች ስብርባሪዎች ሲወረውሩም ታይተዋል። በግጭቱ ስድስት በሆስፒታል እርዳታ የተሰጣቸውን ጨምሮ አስራ አምስት ፖሊሶች መቁሰላቸውን እንዲሁም ከሀያ በላይ ሰዎች ተይዘው መታሰራቸውን ኮሚሽነሩ አንቶኒ ቤትስ ተናግረዋል። የፍሬዲ ግሬይ ቤተሰቦች ሁከቱ እንዲያበቃ ትናንት ማታ ተማጽኖ አሰምተዋል። ለልጄ ፍትህን ጠይቁ እንጂ ከተማይቱን እንዳለች ማውደም ትክክል አይደለም ሲሉም እናትየው ግሎሪያ ዳርድን መክረዋል። ኔፖል ውስጥ በመሬት መንቀጥቀጡ የተፈጥሮ አደጋ ክፉኛ የተመቱ አካባቢዎች የሚኖሩ ሰዎች ለብርቱ የመጠጥ ውሃ እጥረት ተጋልጠዋል። ሌሎች ለህይወት በእጅጉ አስፈላጊ የሆኑ መሰረታዊ ቁሳቁሶችንም አያገኙም። ሆኖም የእርዳታ ሰራተኞችና የሰብአዊ መብት ቡድኖች ችግረኞቹን ለመድረስና በየፍርስራሹ ስር የተቀበሩትን ፈልጎ ለማውጣት በያዙት ጥረት ቀጥለዋል። በኔፖል የደረሰው ከባድ ርዕደ ምድር 8 ሚሊዮን ሰዎችን የጎዳ መሆኑንና ከነዚያ ውስጥ 1 ሚሊዮን 400 ሺህ ያህሉ የምግብ እርዳታ እንደሚያስፈልገው የተባበሩት መንግስታት ድርጅት አስታውቋል። የዓለሙ ድርጅት ባለሥልጣናት በዛሬ ዕለት እንደገለጹት በመሬት መንቀጥቀጥ አደጋው የሞቱት ሰዎች ቁጥር ወደ 4300 ጉዳት የደረሰባቸው ደግሞ ወደ 8000 አድጓል። የእርዳታ ሠራተኞች ፍርስራሾችን ካጸዱና ራቅ ያሉ ስፍራዎችን መድረስ ከቻሉ በኋላ ግን ቁጥሩ ሊጨምር እንደሚችል ባለስልጣኑ አስገንዝበዋል። ዜናው አበቃ። ዜናውን አዳመጥን። ከምሽቱ ሶስት ሰዓት ሰፋ ያለ የዜናና የትንታኔ ጊዜ ይኖራል። ፕሮግራማችን ይቀጥላል። አሁን ወደ መጀመሪያው ዝግጅት አረፋለሁ። ወደ ሊቢያ የተሰደዱት ኢትዮጵያውያንና ሌሎች እስላማዊ ነኝ መንግስት ነኝ በሚለው ጽንፈኛ ቡድን አሰቃቂ በደል ደርሶባቸዋል፣ ተገድለዋል። ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ሕገወጥ በሆነ መንገድ በየመንና በሊቢያ እንዲሁም በሌሎች አገሮች አድርገው የመውጣት ውጥረት አስከፊ ሁኔታ እየተደረገበት ነው። ለስደቱ ምክንያት የሆነው መፍትሄውን እንዲያብራሩልን ዶክተር መሐሪ ታደለንና ፕሮፌሰር መረራ ጉዲናን አናግረናል። የዶክተር መሐሪ ሙሉ ውይይት ተሰምቷል። ከፕሮፌሰር መረራ ጉዲና ግን ቀሪ ክፍል አለውና ያንን ሰማለን። አዛነች ፍትሳዬ ጥያቄዋን ትጀምራለች። ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን። በነገራችን ላይ ሁለተኛ ዲግሪ የሠራሁት ግብጽ ግብፅ የሚገኘው አሜሪካ ዩኒቨርሲቲ ነው። እዛ በተወሰነ ደረጃ ለማየት የቻልኩት የኢስላም ወንድሞቻችን እዛ ያሉት ገንዘብም ያላቸው ጭምር ቁጭት ነበረባቸው። ይሄ የምዕራቡ ዓለም ጫና በተለይ በፓለስታይን ላይ የሚደረገው ግፍ ማንንም የኢስላሙ ዓለም በብዛት የሚማሩ እነሱ ነበሩ። የግብፅን ብቻ ሳይሆን ብዛት ባላቸው የአረብ ከበርቴዎች ከሳውዲ አረቢያ፣ ከኩዌት፣ ከብዙ ሀገሮች እየመጡ እዛ ይማሩ ነበር። በተለይ የሀብታም የላይኛ መደብ የሚባለው የሚማሩበት ትምህርት ቤት ነበር እና እስከ አጥንታቸው ድረስ ሲሰማቸው ለምሳሌ ፓለስታይን ጉዳይ የምዕራቡ ዓለም ለእኛ ዘይት ብሎ አላስፈላጊ ጫና እየፈጠረብን ነው፣ ግፍ እየሰራብን ነው የሚለው ይታይ ነበር። የፓለስታይን ወንድሞቻችን ሀምሳ አመት ስልሳ አመት ሰባ አመት በስደት ካምፕ በግፍ እነዚህ እንዴት ይኖራሉ? ጠዋትና ማታ እንዴት ይደበደባሉ? ይሄ የጁዶ ክርስቲያን የሚባለውና የኢስላሙ ዓለም የግጭት መንስኤዎች በቀላሉ ዝም ብለን የሃይማኖት አክራሪነት ነው የምንድን ነው ብቻ የምንለው ሳይሆን ከዛ የሁለቱ ዓለም ስልጣኔም የሚጋጭባቸው እነዚህ ሁለቱ ዓለም ስልጣኔ ደግሞ አንዱ የበላይ ሆኖ ሳይሆን ተከባብሮ ለመኖር የሚችልባቸው ሁኔታዎችን ለመፍጠር የተቻለ አይመስልም እስከገባኝ ድረስ። ስለዚህ ለዚህ ነው ይሄ የምዕራቡ ዓለም ጫና አፍሪካ የግዱን ይሸከማል። እነሱ ግን ሀብቱ ምኑ ስላለ ይህንን ጋጀት መሳሪያዎችን፣ ሌሎች ሌሎች ነገሮችን ከምዕራቡ ዓለምም ለመግዛት የሚችሉባቸው ሁኔታዎች ስላሉ ያንን ይሄ ጁዶ ክርስቲያን የሚባለውን የምዕራቡ ዓለም በአጠቃላይ በበላይነት ያለውን ሃይማኖት ጫና ከዛ ጋር ያያይዙታል። ያንን ጫና ደግሞ ባለ መንገድ መቃወም አለብን፣ እነሱ መጋፈጥ አለብን፣ መጋፋት አለብን፣ መዋጋት አለብን የሚለው የተፈጠረው ስሜት ለዚህ ነው። ኔ እኛ ደግሞ በዚህ እሳት ውስጥ ተይዘናል ማለት ነው። እና በቀላሉ የምናየው አይነት አይደለም ማለት ነው። እንደ ገለጹት እነሱ የራሳቸው አመለካከት ይኖራቸዋል። ራዲካል እስላምም ተባለ አክራሪ እስላም ተባለ አለ እንደ ገለጹት ግን ጥያቄው ምንድን ነው? እነዚህ ሰዎች ያላቸውን ብትር በሀያላኑ ላይ ያውርዱት እንጂ እነዚህ ምስኪን ስደተኞች ስራ ፍለጋ ወይም የተሻለ ኑሮ የወጡትን ወጣቶች እንደዛ አድርጎ መግደል ምን አገናኘው? ምንድን ነው እንግዲህ አንዳንድ ጊዜ ወደ ጭፍን እንትን ትገባለች። አንድ ጊዜ በአብራ በአለም ላይ በጁዶ ክርስቲያን የሚባለው የክርስቲያንና የጁውስ ሃይማኖቱ አካባቢ ያን የሃይማኖት መዋጋታቸው ነው በቤታቸው ማለት ነው። ይሄ ድሃና ሀብታም ምስኪንና ምን ለመለየት ያ ደረጃ ከደረስሽ በኋላ ጠላት አንቺ በምትይው በመደቡ ደረጃ ምስኪንና ሀብታም ሳይሆን ይሄ ዓለም ጠላቴ ነው ይሄ ዓለም ደግሞ የሚለው ነገር ውስጥ ይገባሉና እዛ ደረጃ ትድረሽ እንጂ እዛ ደረጃ ከተደረሴ በኋላ ራሽናል ቲንኪንግ የሚባለው በሰከደ አእምሮ አስቦ አንቺ የምትያቸውን ነገሮች ደምሮ ቀንሶ ትር ውስጥ የሚገቡ አይመስሉም። ዋናው ጉዳይ ምንድነው? ነው የጠላት አለም አለ። ይሄ አለም ባለን አቅም ማንበርከክ አለብን። ያ አለም ደግሞ እስከ ኒውክሌር ሀይል በተለየ ምዕራቡ አለም እንደታጠቀ ያውቃሉ። እኛ በዛ መሳራ ባለን መሳራ ይሄንን ሀይል ደግሞ መጋፋት አለብን፣ የሚል አይነት አስተሳሰብ ውስጥ ይወድቃሉ። ከወደቁ በኋላ በዛ ደረጃ ይደራጃሉ። ያንን ከተደራጁ በኋላ እንግዲህ ወዳጅና እኛ በምናስበው ደረጃ በሰከነ አእምሮ ወዳጅና ጠላትን የመለየቱ ሁኔታ ላይ የሚቸግራቸው ይመስላል። እሺ እንግዲህ ፕሮፌሰር መረራ ጉዲና ወደ ማጠቃለል ስለሆን እስካሁን ያልጠቀስ ነው ለመናገር የሚፈልጉት ነገር ካለ እኔ እንግዲህ እንደገና ለመድገብ የሚፈልገው የምዕራቡ ዓለም የኢኮኖሚ የፖለቲካ እያለ እጁን በእኛ ሀገርም በሌሎቹም የሚያስገባባቸው ሁኔታዎች ጥሩ አይደሉም። ዋናው ጉዳይ አንድ ሀገር ተረጋግቶ ፖለቲካው ተረጋግቶ ልማትና ብልጽግና ውስጥ የሚገባው የተረጋጋ ሁኔታ ውስጥ የሚገባው በተለይ ወጣቱ ተስፋ ተስፋ ሰንቆ በሀገሬ እከብራለሁ፣ አድጋለሁ፣ በለጽጋለሁ ሌሎች አለም መሄድ ካስፈለገ እንደ ቱሪስት መሄድ ይችላሉ ብሎ ሊያስብ የሚችል ሀገር መፍጠር አለብን። በዚህ አቅጣጫ አሁንም ደጋግሜ የሚለው የኢትዮጵያ መንግስትን ደጋግሞ እንዲያስብበት ብሔራዊ እርቅም ብሔራዊ መግባባትም እየሸሸ አገሪቷና ህዝቦቿ ተረጋግጦ ተከባብሮ ተማምኖ በሀገራችን መክበር እንችላለን፣ ተስፋ አለን በሀገራችን ለማለት የሚችሉበት ሀገር እንድንገነባ ኢትዮጵያ መንግስትን ጨምሮ ለሁሉም ኢትዮጵያውያን አደራ ላለው ዋና ጉዳይ ሀገራችን የተሻለች ማድረግ ሀገራችን ሰውን የምትስብ እንጂ ሰውን የምታሳድድ እንዳትሆን ሁሉም ይህ በኩሉን እንዲያደርግ በጣም ጠቃሚ ነው። በዚህ በኩል የኢትዮጵያ መንግስትም እንዲያግዘን አደራ ላለሁ። የመጨረሻ ብዬ ነበር እንግዲህ ያነሱ ጥያቄ ጥያቄ እንዳነሳ አድርጎኛል። በእርስ በኩል አሁን ያሏቸውን ነገሮች ለማስፈጸም ወይም ኢትዮጵያ ወጣቶች ሌሎችም ወደ ውጭ ማየት ሳይሆን በአገራቸው ለመበልጸግ የሚችሉበት ሁኔታ ሊፈጠር የሚችለው ቢያንስ ለመበልጸግ ለመሞከርም ሆነ በሰላም ለመኖርም የሚያተኩሩበት ሁኔታ እንዲፈጠር ምን ቢደረግ ይሻላል ይላሉ። እኔ ደጋግሜ የሚለው ሀገር የሚረጋጋው ብሔራዊ መግባባት ሲፈጠር ነው፣ ብሔራዊ ስምምነት ሲፈጠር ነው። እኔም፣ እኔ የማሰምር በአዲስ አበባ ዩኒቨርሲቲ እኮ አብዛኛው ምሁር ዘጠና አምስት በመቶ በላይ የሚገመት ምሁር እኮ ራሱን ደፍቶ የሚኖር ነው እንጂ ከመንግስት ጋር የሚሰራ አይደለም። የኢትዮጵያ ዶክተሮች ፕሮፌሰሮች እኮ ጠፍቶ እኮ አሜሪካን እያገለገሉ እያበለጸጉ እኮ ነው። እዚህ የተሻለ አንዳንድ የተረጋጋ ሁኔታ ቢፈጠር እኮ ሀገሩን ለሆዱ ብቻ ብሎ የሚጠላ ብዙ አይደለና ይሄንን የመንግስት ስልጣን ላይ ያሉትም ኢትዮጵያውያን ከዛ ውጭም ያለ ነው የተቃዋሚም ሰፊው ኢትዮጵያ ህዝብ ደጋግሞ ሀገሩን ለማስከበር ራሱን ለማስከበር እየተሻለች ኢትዮጵያ የበለጸገች ኢትዮጵያን ለመፍጠር መንቀሳቀስ አለበት። ሰፊ የኢትዮጵያ ህዝብ ቤት ደግሞ ሁሉንም ሊያስተናገድ የሚችል የፖለቲካ ስርዓት ዲሞክራሲያዊ የሆነ የፖለቲካ ስርዓት መፍጠሩ እጅግ በጣም ወሳኝ ነው። የኢትዮጵያ መንግስት መቼም ሊቦና መሪዎች ሊቦና ይዛቸውና ወደዚህ ቢመለሱልን ከሌሎች ከሌሎች ጋገታዎች ከሌሎች ሌሎች ጫጨታዎች ይሄኛው እጅግ በጣም ይሻላል የሚል ግምት አለኝ። እሽ እንግዲህ ፕሮፌሰር መረራ ጉዲና ለሰጡኝ ሰፊ ማብራሪያ በጣም አመሰግናለን። ወደ ተከታዩ ቅንብር ደግሞ እናልፋለን። በጥላቻ የተነሳሱ ደቡብ አፍሪካውያን በቅርቡ ኢትዮጵያውያንን ጨምሮ በዚያች አገር በሚኖሩ የተለያዩ የአፍሪካ አገሮች ተወላጅ በሆኑ ስደተኞች ላይ ያደረሱትን ጥቃት አነሳስ፣ ምንነትና በአሁኑ ሰዓት የሚታየውን ወቅታዊ ይዞታ ለመመርመር የተሰናዳ ውይይት ይቀጥላል። በደቡብ አፍሪካ ብሔራዊ ጥናትና ምርምር ተቋም በተመራማሪነት በማገልገል ላይ ከሚገኙት ፕሮፌሰር ማሟ ሙጬ ጋር አሉላ ከበድ ነው የተወያየው። ፕሮፌሰር ማሞ ሙጬ፣ በቅድሚያ ለጊዜው አመሰግናለሁ። እርስዎ በአሁኑ ሰዓት በሚኖሩበት ወይም ደቡብ አፍሪቃ ሰሞኑን በዚያች ሀገር የሚኖሩ የሌሎች አፍሪቃ ሀገሮች ተወላጅነት ያላቸው ስደተኞች ላይ በጥላቻ የተነሳሳ ጥቃት ኢትዮጵያውያንም ላይ ጭምር የደረሰ ነው። ይሄ በጥላቻ የተነሳሳ አንዳንዶቹም ላይ እስከ ኅልፈት ድረስ የደረሰ ጥቃት በጣም ዘግይቷል የተባለው መንግስት ጦር ሰራዊቱንና ፖሊሱን አሰማርቶ ባለፉት ጥቂት ቀናት ውስጥ የወሰዳቸው እርምጃዎች ጭምር ሁኔታዎች የመሻሻል አዝማሚ መሰማሚያ እያሳዩ ነው የሚል አስተያየት በአንድ ወገን ይሰማል። በሌላ በኩል ደግሞ በግፍ የተፈጸሙትን በደሎች በመቃወም ሰዎች እየተነሳሱ መሆናቸው ይዘገባል። እስኪ በዚህ ሰዓት የሚታየውን እርስዎ ባሉበት አካባቢም ሆነ በሌሎች አካባቢ ያለውን ሁኔታ ባጭሩ ይግለጹልን። አዎ ትክክል ነው። በአንድ በኩል መንግስት በጣም ቆይቶ አሁን ችግር እንደሆነ ገብቶታል። ግን በጣም ዘግይተዋል። ምንም ጥርጥር የለውም። በሌላ በኩል ደግሞ እነኝህ ሌላውን አፍሪካ የሚጠሉት አሁንም አሉ ስራቸውን አላቆሙም ስለዚህ ሁለቱም አለ ማለት ነው በሀገሩ አሁን መንግስት የሚለው ምንድን ነው ከእንግዲህ ወዲህ ሁለት ሺ ስምንት አመተ ምረት እንደ አውሮፓ አቆጣጠር የሆነውን ቅጡ ስላላደግን ሁለት ሺህ አስራ አምስት አመተ ምረት አሁን የሆነውን ያ መደገም የለበትም በሙሉ በሚዲያውም በሁሉም የምሰማው ምንድን ነው ከእንግዲህ ወዲህ ይህ አይነት ነገር ማቆም አለብን የሚለው ነው እንግዲህ ምን ያህል በርትተው ይሄን ነገር ያቆሙታል። ያተያይቃል የሚያተያይቅ ነገር ነው። ምንድን ነው የሚሰሩት ሊያቆሙት የሚችሉት እንዴት አድርገው ነው የሚለው ቀላል አይደለም። ምክንያቱም መሰረቱ ጥላቻው ብቻ ሳይሆን የህዝቡ ደህነት ነው። ፕሮፌሰር ማሞ ይሄ ቀደም ብለው የገለጹት ሁኔታ እንዲቀየር በህብረተሰቡም በኩል የሚደረጉ የቅዋሜ እንቅስቃሴዎች፣ እኚህ ምግባሮች እኛን አይወክሉም፣ አንቀበላቸውም የሚሉት እንቅስቃሴዎች የተለያዩ የመብት ተቋማት እንደሚያደርጉት ሁሉ ህብረተሰቡም ዘንድ ገፍቶ እየመጣ መሆኑ ይነገራል በተለያዩ ተቋማት እንቅስቃሴዎች አሉ። ጆሃንስበርግ ሰላማዊ ሰልፍ እየተካሄደ መሆኑ ይነገራል። ምንድን ነው በቅርብ እርስዎ ባሉበት አካባቢ የሚታየው ይሄን በተመለከተ? አዎ ጆሃንስበርግም አለ፣ በየቦታው አሁን ሰልፍ እየተደረገ ነው። በጣም ሰፊ የሆነ እንቅስቃሴ እየተደረገ ነው። በእኛም በኩል በዩኒቨርሲቲዎች ትልቅ ሰልፍ ነበር፣ ብዙ ሺህ ተማሪዎች ናቸው። ከዛ በኋላም ደግሞ ስብሰባ አድርገን እኔም መክፈቻ ንግግር ሁሉ አደረግን፣ ተነጋገን። ይሄ አልኩ ቅድም ከእንግዲህ ወዲህ በሁለት ሺ ስምንት አመተ ምህረት የሆነው አይነት አሁን ደግሞ በሁለት ሺ አስራአምስት አመተ ምህረት የሆነው አይነት ፈጽሞ አይደገምም በሚል መንፈስ ነው አሁን እንቅስቃሴዎች በየቦታው ሰልፎች በየቦታው እየተደረጉ ያሉት እና ይሄ ሰልፍ ይቀጥላል የሚቆም አልመሰለኝም የሚፈታ ነገር እስከሚፈጠር ድረስ እናደርገዋለን ብለዋል ትንሽ የምታየው ነገር አሁን ከበፊቱ አዲስ ነገር የምታየው ምንድን ነው ጠንከር ያለ አቋም መንግስት የወሰደ ይመስላል ይሄን እንግዲህ ምን ያህል ይቀጥሉታል አላውቅም ግን አሁን አጀማመራቸው ጥሩ ነው። መልካም። በአሁኑ ሰዓት በደቡብ አፍሪካ የሚታየውን ወቅታዊውን ይዞታ ነው የተመለከት ነው። እስኪ ወደ መሰረታዊ ጉዳይ እንሂድ። ይሄ የሌሎች የአፍሪካ ሀገር ተወላጅነት ያላቸውን በዚያች ሀገር በስደተኝነት በጥገኝነት የሚኖሩ ሰዎች በጥላቻ ተነሳስቶ የማጥቃት አዝማሚያ መሰረቱ ምንድን ነው? እንዴትስ ነው የሚገለጸው? ምንስ አነሳሳው? ቀደም ብሎ በጨረፍታ ጠቆም ያደረጉት ሀሳብም አለ። እስኪ መሰረቱን እንመርምር። እንዴት ተከሰተ? አሁን አተረጓጓሙ ላይ የውጭ ሀገር ሰዎችን ይባላል፣ ግን ብዙ ጊዜ የምታየው ምንድን ነው? አፍሪካዊ የሆኑ በደቡብ አፍሪካ ያሉ ሰዎች ናቸው ከሌላዊ የመጣውን አፍሪካ የሚገሉት እንጂ ለምሳሌ አውሮፓ የመጣውን ቻይና የመጣውን ህንድ የመጣውን ፓኪስታን የመጣውን ሲገሉ አናይም። ወንጀል አይፈጻጸም ማለት አይደለም። ስርቆት እንደዚህ ሊኖር ይችላል፣ ግን ይህ የምታየው ግድያ በየጊዜው ሬሳ የሚሄደው ሱማሌ፣ ማላዊ ዛምቢያ፣ ሞዛምቢክ፣ ብሩንዲ፣ ኮንጎ፣ እንደዚህ ናይጄሪያ፣ ኢትዮጵያ እንደዚህ ነው እና ስታየው የሌላውን አፍሪካዊ ነው የሚገልጽ እና አፍሮፎቢያ ቢባል ይሻላል። እኔ የሚመስለኝ የድሮው ዘረኝነት ዛሬ ውስጥ እንዳሉ ናቸው እና የድሮው የነጭ አፓርታይድ አሁን የጥቁሮች አፓርታይድ ሆኗል ማለት እና አፓርታይድ ምንድን ነው? እርስ በራስ መለየት ነው። እርስ በራስ አብሮ ተሳስቦ መኖር የሚለውን ጠፍቶባቸዋል። መንገዱ ይሄ የጠፋው ምንድን ነው? ምክንያት ይሰጣሉ። ምክንያቱም የሚባለው ምንድን ነው? ድህነት፣ እኩልነት አለመኖሩ፣ ስራ ለማጣታቸው ሊሆን ይችላል። ይሄ አለን ግን ይሄ ስለሌለን ብሎ ሰው አይገደልም። ባይሆን ምንድን ነው ሌላ መንገድ ነው መፈለግ ያለብህ ይሄ ሰው ከበደለ ወይ ፍርድ ቤት ተወስዶ አለ ወይ ሕግ አለ በደንብ አድርገው መስራት ይችሉ ነበር። ግን ይህን አይደለም የምናየው፣ የምናየው ነገር ክፉ ነገር ነው። አሁን እናንተ ሰማችሁት እንጂ ይህ ዓለም ሰማው። ምክንያቱም አገዳደሉ አዲስ ነገር ሆኖ እንዲህ አይነት ሰምተን አናውቅም። እንዲህ አይነት ሰውን ማቃጠል እንደዚህ መልሰን ሲቃጠል ሰው ሲሞት እንደዚህ አሁን የኛ ወጣቱ ልጅ ሀያ ሁለት አመት ብዙ ነገር ደሉት ደርባን ሲገሉት በጣም ያማል። ድንገር በጣም እ እንዲህ አይነት ተሰምቶኛል አያውቅም። እዚህ ሀገር ስመጣ ብዙ ነገር ነበር። ይህን ሀገር ጥሩ አርጎ ተጠቅሞ አፍሪካን በሙሉ በሚያስቡ ሁኔታ ላይ ለማድረስ የሚመጭበትን መንገድ እንዴት አድርጌ እረዳለሁ ብዬ ነበር ምርጫ ፕሮፌሰር ማሞ ጠቀስ ያደረጉትንም አንድ ጫፍ እስኪ ገፋ አድርገን እንመልከት። በተለይ ከነጻነት ከአፓርታይድ የከፋ የዘር መድሎ በኋላ ደቡብ አፍሪቃ ነጻ መውጣቷ ለሌሎች በምሳሌነት ጭምር በተለይ በቅርቡ ከዚህ ዓለም በሞት የተለዩት እውቁ መሪዋ በዓለም ዙሪያ ተወዳጅነታቸው አገሪቱም ራሱ ትልቅ ክብርና ቦታ እስኪሰጣት ያደረሰ ነበር። ታሪካቸው ይህን አሁን የምንመለከተውን ገጽታ የሚፈቅድ በማይመስልበት ነው፣ እና እንዲህ አይነት አሰቃቂ ድርጊቶችን እያየን ያለ ነው። ይህን ግጭት እንዴት ይመለከቱታል? አሁን ለምሳሌ አንተ ያልከው ታላቁ ሰው ኔልሰን ማንዴላ ስለ አፍሪካ የነበራቸው አቋም፣ ስለ ኢትዮጵያ የነበራቸው አቋም ሌላ ነው። ይህን ግን ህዝቡ አውቀውም በትምህርትም አይማሩትም። ትልቁ ችግር ሌላው ደግሞ ምንድን ነው? አሁን ኔልሰን ማንዴላ በጣም የታወቁበት ስማቸው የገነነው ነው በምንድን ነው? ጨቋኝና ተጨቋኝን መላ ፈልገው አንድ ህገ መንግስት አቋቁመው ኮንስቲቱሽን፣ ተብሎ ዴሞክራቲክ ተብሎ በሱ መንገድ ምን ፈጠሩ? አብረው መኖር እንዲዘልኩ እና ምን አሉት? ሬንቦ ኔሽን አሉት። ማለት ደበል አልቀው ለመኖር በዝመንቱ ሬንቦ ኔሽን እጎድ አለው እንደውም የእግዚአብሔር አፈጣጠር ነው። ጨቋኝና ተጨቋኝ አንድ ብሎ ይኖር ተባለ እና ይሄን ምንድን ነው በፖለቲካ በኩል ለጥቁሮቹ ገብተዋል የመንግስት ኃላፊነቶች ወደ አድርገዋል ግን ፖለቲካውን በኩል የመያዝ ላይ ጥቁሩ ወደ ሰባ አምስት ፐርሰንት መያዝ ቦታው በኢኮኖሚ ግን ሰማንያ አምስት ፐርሰንቱን አሁንም የዱሮ ነጮች ነው የያዙት። የሚገርምህ ባለፈው አስር አመት ብትወስድ በአለም ነው የምልህ መቶ ስድስት ፐርሰንት መቶ ሁለት ፐርሰንት መልቲሚሊዮነርስ እና ሚሊዮነርስ ያሉት የተፈጠሩት እዚህ ነው። እነኚህ ሚሊዮነርስ እና መልቲሚሊዮነሮቹ የነጮች ና ውጭ ሀገር ኩባንያዎች ጋር የተያዙ ናቸው። ብሮድ ቤዝ ኢኮኖሚክ ኤምፓወርመንት ብለው ምንድን ነው ካሉት ኩባንያዎች ነው የሚገቡት ብዙዎቹ ፈጠራ። ይሄ ታች ያለውን ግራስ ሩት ላይ ያለውን አሁን ሁለት አይነት ሀገር ነው ያለው። አውሮፓ አይነት አለ፣ ሌላው ደግሞ በጣም የደህየ ፓርት አለ። ያ ታውንሺፕ ይሉታል። እዛ ነው ብዙ ድሃ ያለው እና ወደ አርባ ሰባት ፐርሰንቱ በሙሉ ድሃ ነው። ወደ ሰላሳ ፐርሰንት የሚያለው ስራ የለው አምስት ሚሊዮን በላይ ለስራ ስራ ማይመችም ሰው እንደዚህ አይነት ሰው ነው ያለው። እና ይሄ እንዳልኩ ሚሊዮነርና መልቲ ሚሊዮን በጣም ያለው ደቡብ አፍሪካ ነው። የግሎባል አብሬጁ ለምሳሌ በአለም አርባ ሰባት ፐርሰንት ነው፣ ሳውት አፍሪካ ግን መቶ ስድስት እና መቶ ሁለት ፐርሰንት ሚሊዮነር፣ መቶ ስድስት ፐርሰንት መልቲ ሚሊዮነር መቶ ሁለት ፐርሰንት ሆኗል። እና ሀይለኛ የሆነ ኢኒኳል አለ የገቢ ያለመመጣጠር አለ። ሀብታሙ ይኖራል፣ ድሆቹ እዛ ሆነው ወይ መለመን አለባቸው ወይ መስረቅ አለባቸው። ስለዚህ እዚህ ሀገር ሀይለኛ ወንጀል ታል መገዳደሉ ምንም የሚመጣው ለዚህ ነው። ዶክተር ማሞ እንግዲህ እንደገለጹት መሰረቱን ቀደም ያለው ታሪካቸው ጋር የሚያያዝ ያ እሳቤ ውስጣቸው ያደረበትና፣ በተለይ ደግሞ በአመራሩ ላይ የነበሩት የእርቅና የሰላምን መንገድ የተከተሉት መሪዎቻቸው በሌሉበት ህብረተሰቡ ዘንድ በዛ ደረጃ አልዘለቀም። አሁንም በአስተዳደር ስልጣን ቦታ የመያዝ እድል ያገኙ እንጂ ጥቁሮች የምጣኔ ሀብት አቅማቸው እንደደቀቀ ነው ብለዋል። እንዲህ ያለው ሁኔታ የአመራሩ እንቅስቃሴ አሁን አቡነ ዴዝሞንድ ቱቱና የእሳቸው መታሰቢያ ድርጅት መግለጫ አውጥቷል። ቀደም ብለን በተከታታይ እንደሰማነው ፕሬዚዳንት ዙማ ባለፈው ቅዳሜ ወደ ኢንዶኔዥያ የሚሳተፉበትን ሰርዘው ቀርተው ነገሮችን ለማረጋጋት በሚደረገው እንቅስቃሴ የተሳተፉ መሆኑ ተነግረዋል። ይሁን እንጂ አስተዳደሩም ሆነ ይህን ሁኔታዎች ለመለወጥ የሚደረጉ እንቅስቃሴዎች በጣም ዘግይተዋል፣ በጣምም አንሰዋል። ከተፈጠረው ችግር አንጻር በቶሎ መፍትሄ ለማምጣት ጥረት አልተደረገም የሚሉ ክሶች እየቀረቡ ነው። እሱንስ እንዴት ይመለከቱታል? እውነት ነው። በመንግስት በኩል ቆይተው ነው ለዚህ ጉዳይ ያቀረቡትን ሀሳባቸውንም። ሌላው ምንድን ነው መሰለ፣ ይሄ ጉዳይ መገዳደል ትልቅ ትግል መደረግ ያለበት ሁሉም በአለም ደረጃ መሆን ያለበት ምንድን ነው ከእንግዲህ ወዲህ እንግዲህ ወዲህ ከሌላ አፍሪካ የመጡ አፍሪካውያን በደቡብ አፍሪካውያን እንዳይገደሉ ከተገደሉ ትልቅ ኮስት እንዳለው መደረግ አለበት። አሁን ለምሳሌ መንግስት የሚሉት ብዙ ጊዜ ምንድን ነው የሚመጡት ሰዎች ቦርደሩን ይሄን ጥሰው ስለሚመጡ ብዙዎቹ መከወን አለብን እሱም ቦታ ይሉና ይሄን ችግር ቢፈጠር የእነሱም ችግር ነው ይሉታል እና እነሱም ጥፋታቸው ነው የሚል ነበር የሚያደርጉት። ዋናው ነገር ምንድን ነው ከገቡ በኋላ ገብተው ስርዓት ከሠሩ እስከዛ ድረስ ከተዋቸው እንዲገደሉ መሆን የለበትም። ከተገደሉ መንግስት ሙሉ በሙሉ ኮምፐንሴሽን መስጠት አለበት። አሁን የሳውዝ አፍሪካ እሳቸው መቅረም ኢንዶኔዥያ ስልሳ ዓመት ዳያመንድ ጁብሊ ያለ አሁን የባንዱግ ኮንፈረንስ አስራ ስምንት ኤፕሪል አስራ ዘጠኝ መቶ ሀምሳ አምስት አመተ ምህረት የእኛም ሀገር፣ ኢትዮጵያ ትሳተፋለች። ላጫ ኃይለሥላሴ ዘመን እንዲያውም አንዱ ሀገር ና ጥቂት ናቸው ከአፍሪካ ስምንት ሀገሮች ነው። መቅረት ብቻ አይደለም ቀርቶ ምን መስራት አለበት ነው። አሁን መሆን ያለበት ምንድን ነው? ከእንግዲህ ወዲህ አሁን የኢትዮጵያኖች የደረሰብን ነገር እዚህ መቃጠል እንደ ቻርኮል እንደዚህ አይነት ነገር ለኢትዮጵያዊ አይገባም። እንደ ኢትዮጵያዊ ስለሆንኩ አይደለም። ቅኝ አገዛዝን በአፍሪካ ደረጃ እንደ እሷ የታገለ የለም። በተባበሩት መንግስታት ሁሉ ሀገር ማያነሳውን ጥያቄ አንድ ብቻዋን ምታነሳ ኢትዮጵያ

የናሚቢያ የዚምባብዌ ያላረገችው አንጎላ ሁሉን ሁሉን ረዳች። ኢትዮጵያ እና ኢትዮጵያውያንን መንካት፣ ኢትዮጵያውያንን መግደል በጣም በጣም አጸያፊ ነገር ነው። አይገባትም ለኢትዮጵያ ሰው ላደረገችው ነው። በአፍሪካ ደረጃ ኢትዮጵያ በራሷ ውስጥ ችግርም ቢኖራት ያ ሁሉ ችግር እያለባት አፍሪካን ግን ረዳለች። እኔ በጣም ነው የምኮራባት በኢትዮጵያ። ምክንያቱም ሀብታም ሀገር አይደለንም፣ ግን መንፈስ ሀብት ነበረ። ከእግዚአብሔር ጋር የተያያዘ አንድ ነገር ነበረ። ይህን በጣም ጥሩ አድርገን አፍሪካ የሰጠ ነው። እንዲያውም መከበር ነው ያለባት፣ ህዝቦቿም መከበር ነው ያለባቸው። ጥፋት ሲያጠፉም በህግ ይቀጡ ወይም እንደዚህ ይሁን እንጂ ዝም ብሎ እንደዚህ ማቃጠል በጣም በጣም አዘኛለሁ። ልንገርህ እኔ እንደዚህ አይቻላለሁ። እንዲህ አይነት ኃጢአት፣ መሳቅና መደነስ ሰው እየገደልክ እያቃጠልክ። ምን ላደርግ መጣሁ ነው ያልኩት። አየህ፣ ስንት ሰው አስተምር ሌት ተቀን እየሰራ ነው በጣም ትክክል አይደለም ፕሮፌሰር እንዲህ ያለ ጥልቅ ሐዘን ወገን በመሞቱ በመጎዳቱ ብቻ ሳይሆን እንደ ገለጹት በሰብአዊነት እንኳን መቀበል ማመን የማይችሉትን የጭካኔ ስራ እንዲሰሩ ያደረጋቸው። የአፍሪካ ህብረት ኮሚሽን ዋና ጸሐፊ ዶክተር ንኮሳዛና ድላሚ ዙማ ተቀባይነት የሌለው ማብቂያው አሁኑ መበጀት ያለበት ይሉታል። ቀደም ብዬ የጠቀስኳቸው የአቡነ ዴዝሞንድ ቱቱ በጎ አድራጎት ተቋም አንዳንድ ጥቅሶችን ላንሳሎት ከተባሉት ጋር እያዛመድን እንድንመለከት በተፈጠረው አሰቃቂ በደል በአደባባይ የተሰሩት ጉዳዮች የደቡብ አፍሪቃውያንን ባህሪ አባይ ወክለው ሊሆኑ አይገባም። ለደቡብ አፍሪቃ መሪዎችና ለህዝብ ፍቅር ላለው በእኛ ስም ይህ አይፈጸምም ስትሉ ቁሙ ይላሉ። ለነኚህ ጥረቶች ገና በጅምር ዘግይቶ የመጡም ቢሆን ሁኔታውን ለመለወጥ የሚደረጉ ጥረቶች ምን አይነት የተስፋ አዝማሚያ እያጫሩ ነው? አሁን ከሚመለከቷቸው ሁኔታዎች አንጻር አሁን በጣም አጀማመራቸው ቀስ ቢልም አሁን ጠንክሮ ተቃውሞ በየቦታው እናንተም ሳትቀሩ አሁን ዋሽንግተን ዲሲ ሼሞን ዩ ስትሏቸው ሳውዝ አፍሪካን ሰልፍ እሱ እሱ አይነት በየቦታው እየተደረገ ስለሆነ ጠቅላላ አፍሪካንም እኮ እንዴ መልሱ ቀላል አይደለም። ማላዊ፣ ሞዛምቢክ፣ ዚምባብዌ ሁሉም ናይጄሪያ ሁሉም ምን አሉ? የእኛን ሰዎች አገራቸው ይምጠዋሉ እና ብዙ ሰዎች መሄድ ጀመሩ። ይሄን ሲያዩ ደነገጡ። በጠቅላላ ውጭ ያለው ሰው በጣም እንዳዘነ ሲያዩ አሁን በሙሉ ስታይ እዚህ በየሀገሩ በየቦታው ዜኖፎቢያ እንቃወም እያሉ እንትን እያሉ ነው። እኛም አንድ እንትን አለን አፍሪካ ዩኒቲ ፎር ሬነሰንስ ብለን አንድነትን ከተሀድሶ ጋር ማያያዝ አፍሪካን ብለን አምስት ዓመት በፊት ነው የጀመርነው እና አምስተኛውን እያደረግነው በየዓመቱ እናን ኮንፈረንስ እናደረግና መጽሐፍም እናወጣለን። አሁን ሶስት መጽሐፍ አወጥተን አራተኛውን እያወጣል እና አምስተኛው ደግሞ ኮንፈረንሱን በሜይ እናደረጋለን። ይሄ የአፍሪካ ሊብሬሽን እናምተብሎ ይሄ ሜ ትንቲ ፋይ አላት የአፍሪካ ሊብሬሽን ዴ እሱን ሁሉ እናደረጋለን እና አካባቢ ያሉት በሙሉ ፓርትነሮቹ አንድ ጥሩ ነገር ሳውት አፍሪካ የሚሰሩት በሙሉ ገንዘቡን የሚሰጡ አንድ ሁለት ሚሊዮን ራንድ ይሰጡናል። እሱን አርገን በደንብ አርገን ዓለምን በሙሉ እንጠራለን ጠርተን ጥሩ ኮንፈረንስም እናደርጋለን። ኤክስፖ እናደርጋለን አፍሪካ ኤክስፖ ብለን ወጣት ልጆችንም እናስተምራለን። እና ብዙ ነገር እያደረግን ነው። ጠቅላላ ትምህርት በሙሉ ስለ አፍሪካ ጥሩ አድርገን ማስተማር፣ አንድ መሆናችን ማስተማር ይህ ነው የሮድስትን ስታችሁ ከማፍረስ ይልቅ የፈጠረውን ቦርድ ባውንደሪ ቦርደሩን እሱን ማፍረስ ይበል ይቀድማል እና እያልን አፍሪካን አንድ ማድረግ አለብን የሚለው እሱን ለማስተማር አፍሪካዊነታችን መጀመሪያ መምጣት አለበት እና ማንም አፍሪካ የትን መስራት ይችላል። ስለዚህ ተስፋ አለ ነው የሚሉት። እንዲህ አይነት እንቅስቃሴዎች እነኚህ አይነት እንቅስቃሴዎች በሚደረጉበት ሁኔታዎች ፈጥኖ የሚለወጥ ተስፋ አለ ነው ተስፋ አለኝ ነው የሚሉት። ኖ አሁን በአሁኑ አሁን ባለው ሁኔታ ይሄን ሁኔታ ይሄን ክራይሲስ ያለውን የተፈጠረውን ችግር ወደ ኦፖርቹኒቲ መቀየር አለበት። ወደ መልካም እድል ወደ መልካም እድል መቀየር አለበት ነው የሚሉት መቀየር አለበት። እሱን ለማድረግ በሙሉ አሁን ወደዱም ጠሉ ሁሉም እየገባቸው ነው። ፕሮፌሰር ማሞ ሙጬ፣ ይህ ድንገት በተለየ መንፈስ የአገረሽ እንጂ ቀደም ሲልም በተለያዩ ጊዜያት እንዲህ በከፋ ሁኔታም ባይሆን አለ ያሉትን ክፉ አዝማሚያ አፍሪካውያንም እንዳሉት ወደ አንድ የሚመጡበትን ሂደት ጨምሮ በተከታታይ ፕሮግራሞቻችን መልሰን እንቃኛለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ፣ እግዜር ይባርክ አንተንም። ክቡራን ክቡራት አድማጮች ከሰኞ እስከ ዓርብ፣ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬ ዝግጅት እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት በ19፣ በ22 ና በ25 ሜትር ባንድ እንገናኛለን። እስከዚያው ደናምሹ አዲሱ አበበ አበበ ነኝ። የፕሮግራም መሪ ጽዮን ግርማ።